ይልማ ትናንት በተደረገው በጀርመን የምክር ቤት ምርጫ ይፋዊ ጊዜያዊ ውጤት መሰረት የመሀል ግራው የሶሻል ዲሞክራቶች ፓርቲ በጠባብ ውጤት ማሸነፉ እየተነገረ ነው። ይህም ሆኖ ግን ጣምራ መንግስት መመስረት አለበት ከሶስት ወይም ከሁለት ፓርቲዎች ጋር። እንደው ምርጫው ምን ይመስላል? አሁንስ ውጤቱን በተመለከተ ምን እየተባለ ነው? መቼም የጀርመን መራጭ ፈተና ሰጥቷቸው ነው ለፖለቲካ ፓርቲዎቹ። ትላንትና ምርጫ ጣቢያው የተሰናበተው የሆነው ነገር ምንድነው ነው ሁለቱ የጣምራ መንግስት አባሎች የነበሩት ሶሻል ዲሞክራቶቹና ክርስቲያን ዲሞክራቶቹ ለሁለቱም የሰጣቸው ድምፅ ዛሬ እንግዲህ እንደሰማ ነው የሶሻል ዲሞክራቶቹ በአሸናፊነት ወጥተዋል። እነሱም አሸናፊነት ነው የሚሉት ግን ልዩነታቸው በአንድ ነጥብ አምስት ከመቶ ድምፅ ነው። በዛ የተነሳ የአሸናፊው ወገን እኛንም ብለው የድል አድራጊነታቸውን ተናግረዋል። የክርስቲያን ዲሞክራቶቹ ቢሸነፉም፣ እንዲሁም የእህት ማህበሩ የክርስቲያን ሶሻል ህብረት እንደተናገሩት ከሆነ ተሸንፈናል ያውም ደግሞ በሚያሳዝኑ ሁኔታ እና ይሄ ነው በማይባል ያገኙትም ድምጽ በጣም ዝቅተኛ ነው። ድሮ አርባ ከመቶ፣ ሰላሳ ሰባት ከመቶ፣ አርባ አምስት ከመቶ ድምጽ የሚያገኙ ድርጅቶች ነበሩ። እና በዚህ መሸነፋቸውን ቢናገሩም የክርስቲያን ዲሞክራቱ ለቻንስልነት የተወዳደሩት ሚስተር አርሚን ላሸት እሳቸው እንዳሉት ከሆነ እኛ አሁንም ቢሆን በመንግስት ምስረታው ሩጫ ውስጥ አለንበት። ስለዚህ ስንጋበዝ እና ስንጠራ እንሳተፋለን ነው ያሉት። ዞሮ ዞሮ የሶስትዮሽ ነው የሚሆነው። ከዚህ በፊት የነበረውን የሁለቱን የጣምራ መንግስት አይነት መንግስት ሁለቱም ወገኖች እንደማይፈልጉ ተናግረዋል። ምናልባት እሱ ሊሆን የሚችለው ሶስትዮሹ የፖለቲካ ድርጅቶች የማይስማሙ ከሆነ እነሱ ማለት ክርስቲያን ዲሞክራቱ፣ አረንጓዴዎቹ እና ሊበራሎቹ ፍሪ ዲሞክራቶቹ የማይስማሙ ከሆነ ሊመጣ ይችላል። ወይንም ደግሞ አሸናፊው ሶሻል ዲሞክራቶቹ ዞሮ ዞሮ የሚገናኙት ከ ሊበራሎቹ እና ከአረንጓዴዎቹ ጋር ነው። እነሱም የማይስማሙ ከሆነ ነው። ግን ሁለት ነገር ማየት እንችላለን። አረንጓዴዎቹ እና ክርስቲያን ዲሞክራቶቹ አስተሳሰብ ደረጃ ቢራራቁም ይሄን ያህል እንደ ሊበራሎቹ ክርስቲያን ዲሞክራቶችን አይቀርቡም። እርግጥ አረንጓዴዎቹ ቅርበታቸው ለሶሻል ዲሞክራት ነው። ይህንም ደጋግሞ ተናግሯል። አሁን ግን በመጨረሻው ሰዓት የሰማሁት ነገር ቢኖር በመጀመሪያ እነዚህ ሁለቱ ሊበራሎቹ እና አረንጓዴዎቹ የማይግባቡት ሁለቱ ድርጅቶች ያለፉትን አስር አስራ ሁለት ዓመት በስልጣን ተሳተፉም እነሱ መጀመሪያ ንግግር እናድርግ የሚለው ሀሳብ ውስጥ ገብተዋል። እነሱ ከተነጋገሩ በኋላ ነገሩ ይከፈታል። ግን ያላቸው ጊዜ በጣም አጭር ነው። በሰላ- በአንድ ወር ጊዜ ውስጥ የት እንደደረሱ ለፓርላማውና ለሕዝብ እንደራሴዎቹ አሁን ያሉትን ቦታውን ለሌሎቹ እንዲለቁ ሀሳብ አቅርቦ መገኘት አለባቸው። እስከዛ ድረስ እንግዲህ ወዲያ ወዲ እየተመላለሱ ነው። እንግዲህ ይህንን ካቀረቡ በኋላ የመንግስት ምስረታው መቼ ይሆናል ማለት ነው? ከዛ በኋላ ነው ግን፣ እዛ ለመድረስ ብዙ እንቅፋቶች፣ ብዙ ዘለው የሚሄዱት መሰናክሎች አሉ። ለምሳሌ አረንጓዴዎቹና ሊበራሎቹ ወይም ፍሪ ዲሞክራቶቹ በብዙ ጥያቄዎች የማይቀራርቡና የማይገናኙ ናቸው። የነሱ የፓርቲ አባሎች ማለት ተከታዮቻቸውና ደጋፊዎቻቸው ደግሞ እንግዲህ አስበርቱ ብሎ ደግሞ መርቆ መልቀቅ አለባቸው። እዛ ላይ ለመድረስ ደግሞ አራት ሳምንት አይበቃ። እኔ እንደምገምተው ያለፈው ጊዜ እንዳየነው ገና ሶስት አራት ወር ሊፈጅም የሚችል ነገር ነው። ወይም በመጨረሻው የሁለቱ ትላልቆች ፓርቲ የክርስቲያን ዲሞክራቶቹ፣ እና የሶሻል ዲሞክራቶቹ እንደገና አገሪቷን አንድ ደረጃ ላይ ለማድረስ በሚል ሊነጋገሩ ይችላሉ። ግን ክፍት ነው ነገሩ። ምርጫው ግን ሰላማዊ ነበር። በሚገባ እንደዚህ ሀገር እንዲህ አይነት ግጭትና ወዲያው ግርግር የለም። በሌላ በኩልም ደግሞ ከአሜሪካኖቹ ጋር ስናወዳድር አሁን ፕሬዚዳንት ትራምፕ ያለፉት እስካሁን ድረስ የሚሉት ነገር ነው ምርጫው እዚህ ተጭበረበረ፣ እዛ ወረቀቶች ጠፉ፣ እዛ አንድ ነገር ሆነ ምናምን የሚባልም ነገር የለም። በስነ ስርዓቱ ጀርመኖች እንዳሁም እንደሚባለው የባቡር ጣቢያውን ይዞ ተቋሟቸውን ለማሰማት መጀመሪያ ባቡር ጣቢያ የሚያስገባቸውን እርግጠኛ ትኬት ከስተው በስነስርዓት ገብተው ያኔ ነው ያዝን የሚሉት የሚል ጨዋታም አለ። ስነስርዓት ያከብራሉ በታሪካቸውም አምባገነን ስርዓቶችን በኮሚኒስቶችም አይተዋል። አምባገነን ስርዓቶችንም በፋሽቶቻቸው አይተዋል፣ እና ያላቸው በስነ ስርዓቱ ነገርን አስተካክሎ ቀስ ብሎ ተራምዶ አስተካክሎ መሄድ ነው። ጊዜ ወስደው ግን መልስ ያገኙበታል። ተሰናባቿ የስልሳ አምስት ዓመቷ መርሀይተ መንግስት አንጌላ ሜርክል ምርጫውን አስመልክቶ የተናገሩት ነገር አለ። ምንም እስካሁን የተናገሩት የለም በአደባባይ ላይ ወጥተው። ነገር ግን አዲስ መንግስት እስከሚመሰረት ድረስ የመንግስት ስራንና መንግስት ኃላፊነትን ካቢኔዎቹም ሌሎቹም ሸንጎ ውስጥ ያሉት የህዝብ እንደራሴዎችም አልተበተኑም። ወይዘሮ አንገላ መርክል ስራቸውን እየሰሩ በመጨረሻው ሰዓት አስረክቦ ነው የሚሄዱት እና ገና ብዙ ኃላፊነት አላቸው። እንዲሁም ብዙዎቹ እንደሚገምቱት የገናውንና አዲስ ዓመቱን እንኳን አደረሳቸው ንግግር ምናልባት ወይዘሮ አንገላ መርክል ከዛ ድረስ ካልተስማሙ ተናግረው አዲስ ዓመት እንደሚመኙልን ተስፋ እናደርጋለን ብሎ የሚናገሩ ሰዎች አሉ እና ጊዜ ይጠይቃል። ይልማ ሀይለ ሚካኤል ከበርሊን ለሰጠህን ቃለ ምልልስ አመሰግናለሁ። መልካም ጊዜ።